በቅርቡ ከኢትዮጵያ ንግድና ኢንዱስትሪ ሚኒስትርነት ኃላፊነታቸው የተነሱት የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ከስልጣን የተነሳሁት ህወሓት ከብልጽግና ፓርቲ ጋር አልቀላቀል በማለቱ በተወሰደ እርምጃ ነው ይላሉ። ባለፈው ሳምንት የአሜሪካ ድምጽ ያነጋገራቸው የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲ በበኩላቸው ሚኒስትሯ ከስልጣናቸው የተነሱት በስራ አፈጻጸም ጉድለት፣ ሆን ተብሎ ህዝባዊ አገልግሎቶችን በማደናቀፍና እንዲሁም ባሳዩት የስራ ድክመት ነው ይላሉ። ወይዘሮ ፈትለወርቅ አባባሉ ከሀቅ የራቀ ነው፣ ጠቅላይ ሚኒስትሩ የሚሆኑ በካቢኔው እንዲሁም በሌላው በፓርላማ ይህን የመሰለ ግምገማ ቀርቦ አያውቅም ሲሉ ይሟገታሉ። ብልጽግና ፓርቲ ትክክለኛ ምክንያቱን ለመሸፋፈን ያለው ነው ሲሉም ይወነጅላሉ። የትግርኛ ክፍል ባልደረባችን ገብረ ገረመድን በዚህና በህወሀትና በፌዴራል መንግስቱ መካከል እየተካረረ በመጣ የፖለቲካ ውጥረት ዙሪያ አነጋግሯቸዋል። ወይዘሮ ፈትለወርቅ ገብረ እግዚአብሔር ለጊዜው ታመሰግናለሁ። እርስዎ የሚኒስትርነት ስልጣንዎ ከኃላፊነትዎ በምን ምክንያቱ ነው የተነሱት? እንግዲህ የደረሰኝ ደብዳቤ እስካሁን ድረስ ላደረግኩትን አስተዋጽኦ በማመስገን ከዚህ ቀን ጀምሮ ከኃላፊነት ሆን ተነስተዋል የሚል ነው። ከዛ በላይ ይህንም ዝርዝር ነገር የለውም። ነገር ግን የሚገባኝ ነገር አለ። ያው በህወሀትና በብልጽግና ፓርቲ መካከል የተፈጠረ ልዩነት አለ። ህወሀት የብልጽግና ፓርቲ አባል መሆን እንደማይችል በግልጽ አስቀምጧል። ከዚህ ጋር የተያዘ ነው የሚል እምነት ነው ያለኝ ከፖለቲካ ልዩነት ጋር ተያይዞ ከቪኦኤ ቃለምልልስ ያደረጉት የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲ ከዛ ከኃላፊነቱ የተነሱት ስራዎችን በአግባቡ ባለመፈጸም በስራ እንቅፋት በመፍጠር ከስራ ከኃላፊነቱ የተነሱ የሚል መግለጫ ሰጥተዋል ለቪኦኤ እና ለዚህ ያለሁት መልስ የተባሉት ቃል አቀባይ አላቃቸውም። በስራ ምንም አይነት ግንኙነት አልነበረ ምንም ምንምና ስለ ስራ ፈጣጥሜን በተመለከተ እሳቸው የሚያውቁበት ምክንያት ሊገባኝ አልቻለም። ሊያውቁም አይችሉም። ስለ ስራ ሁኔታ የሚያውቁት ራሳቸው ጠቅላይ ሚኒስትሩና በካቢኔ ነው። እንዲሁም የተወካዮች ምክር ቤት ሪፖርታችን ስለምናቀርብ በተወካዮች ምክር ቤት የስራ አፈጻጸማችን ሪፖርት ይቀርባል፣ ይገመገማል። ያው በሕዝብ የተፈጠረውን ስሜት ስላወቁ በተለይ በትግራይ ላይ የሚፈጠረውን ጥቃት አሁን እየቀጠለ እንደሆነ የሚያሳይ እንደሆነ በተለያየ መንገድ ተቃውሞ ሲገጥሙ ስለነበረ ይህንን ለማርገብ አስበው ሊሆኑ ይችላሉ ግን ብዙ ነው። ውሀ የሚቋጠር ሀሳብ አደለም የሚል እምነት ነው ያለ ከብልጽግና ፓርቲ ቃል አቀባዩ ከእሳቸው ጋር ቀጥታ የሆነ ግንኙነት ባይኖረውትም እንዳሉት ኃላፊነቶ ሶተጠሪነት ተጠሪነት ለጠቅላይ ሚኒስትሩ ስለሆነ ምናልባት የስራ አፈጻጸም ሁኔታ በአግባቡ አለመፈጸም፣ ህዝባዊ አገልግሎት በሚገባ አለመስጠት የሚል በካቢኔም ይሁን በጠቅላይ ሚኒስትሩ የተሰጠ ግምገማ የኖረ እንደሆነስ አንድ ቀን በዚህ ደረጃ በካቢኔ የቀረበ ነገር የለም። እንዲያውም በተለያዩ መንገድ በሚኒስቴር መስሪያ ቤታችን ይሰራሉ ተብሎ የታቀዱ ጉዳዮች፣ ለምሳሌ የተሳለጠ አገልግሎት ለህብረተሰቡ ለመስጠት የሚደረግ የኢዝ ኦፍ ዱዊንግ ቢዝነስ የሚል በቀላሉ ቢዝነስ ለማካሄድ የሚያስችል ሁኔታ እንዲፈጠር ለማድረግ የተጀመሩ ስራዎች አሉ በእኛ መስሪያ ቤትም በተለያዩ ሚኒስትር መስሪያ ቤቶችም ማለት ነው። ከዚህ አኳያ የሰራናቸው ስራዎች በአዎንታ የሚገመገሙ ነበሩ። በሌሎች መድረኮችም በተለያዩ የስራ አፈጣጠማችን በሚቀሩበት ጊዜም የተለየ ችግር ታይቷል ተብሎ የተገመገመበት ጊዜ የለም። በመጨረሻ የካቢኔ ስብሰባ የነበርኩበት ጊዜ የስራ አፈጣጠምን በተመለከተ የቀረበ ነገር የለም። ሪአክሽኑ ታዩ በኋላ ማብራሪያ የተሰጠበት ነገር አድርጌ ነው የምወስደው አሁን እያልከኝ ያለው ነገር እንጂ በዚህ ደረጃም ፐርሶናል የሰማሁት ነገር የለም። እንግዲህ ካቢኔ አባላትን የሚመርጡበት ፖሊሲዎቻቸውን፣ ፕሮግራማቸውን የሚፈልጉትን ስራ ይፈጽምልኛል ብለው የሚያስቡት ሰው መምረጥ ያለባቸው ጠቅላይ ሚኒስተሩ ስለሆኑ የፈለጉትን ሚኒስተር የማውረድም ይሆን የመሾም የእሳቸው ኃላፊነት ስለሆነ ይህን ያህል ሊያነጋግር አይገባም። ጉድለቱ የት ነው ለሚሉ ሰዎች ያለዎት መልስ ጠቅላይ ሚኒስትር በህገ መንግስት የተሰጣቸው ኃላፊነት አለ። አብሮአቸው የሚሰሩ የካቢኔ አባላትን ወደ ተወካዮች ምክር ቤት አቅርበው ያጸድቃሉ። ራሳቸው ሳይሆን ወደ ተወካዮች ምክር ቤት ወስደው ያጸድቃሉ ነው የሚለው ስልጣናቸው ማለት ነው። ከዚህ አኳያ አብሮአቸው የሚሰሩ የካቢኔ አባላት እነኚህ ሊሆኑ ብለው የማቅረብ ኃላፊነት አለባቸው፣ መብት አላቸው። ችግሩ ከዚህ ጋር የተያያዘ አይደለም። ችግሩ ምንድን ነው? አንደኛ አብሮ ፖሊሲ የሚያስፈጽምላቸው የሚለው ነገር የብልጽግና ፖሊሲ አሁን ተግባራዊ ማድረግ መጀመር አይቻልም፣ ህገ መንግስት የሚጥስ ነው። ፖሊሲው የነበረው ነው መቀጠል ያለበት ምክንያቱም የኢትዮጵያ ህዝብ የመረጠው ድምፅ የሰጠበት ፖሊሲ የኢህአዴግ ፖሊሲ ስለሆነ እስከሚቀጥለው ምርጫ ድረስ መቀጠል ያለበት ፖሊሲ የኢህአዴግ ፖሊሲ ነው። መሀል ላይ ድርጅቱ ፕሮግራሙ ስለቀየረ የሚመስለው ሌላ አማራጭ ስለያዘ የኢትዮጵያ ህዝብ ድምፅ ያልሰጠበት ፖሊሲ ተግባራዊ ማድረግ ትክክል አይደለም፣ ህገ መንግስትን መጣስ ነው። የብልጽግና ፓርቲ ፖሊሲ ተግባራዊ ለማድረግ ተብሎ አሁን ካቢኔ ማዋቀር ማሻሻል አይቻልም። እስከሚቀጥለው ምርጫ ድረስ ነው መቆየት የነበረበት። ህዝብ ድምፅ የሰጠው ኢህአዴግ ነው። ኢህአዴግ ፕሮግራም የኢህአዴግ ፖሊሲ እስከሚቀጥለው ምርጫ ድረስ መቀጠል ስላለበት ይህንን መሰረት አድርገን እኛም መሳተፍ አለብን ብለን የወሰንበት ምክንያት ይሄ ነው። የትግራይ ህዝብ በተለያየ ደረጃ ያስተዳድረኛል ብለው የወከለው ለህወሓት ነው ውክልና። በፌዴራል ደረጃም የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ መሳተፍ መብቱ ነው። የሚሳተፈው በግለሰብ ደረጃ አይደለም፣ በተቋም ነው የተመረጠው፣ ህወሓት ነው። ስለዚህ በፌዴራል ደረጃ የትግራይ ህዝብን ወክሎ በካቢኔ መሳተፍ ያለበት የህወሓት የድርጅቱን የወከለው ሰው ነው መሆን ያለበት ማለት ነው። ህወሀት የወከለውን ማንሳት ማለት የትግራይ ህዝብ በፌዴራል እንዳይሳተፍ መከልከል ማለት ነው። ይሄ ደግሞ ሕገ መንግስት የሚቃረን ስለሆነ ነው ማንኛውም ትግርኛ ተናጋሪ ስለተሾመ የትግራይ ህዝብ ወኪል አለ ማለት ስለማይቻል ነው። የትግራይ ህዝብ ያልወከለው ግለሰብ በካቢኔም በተለያየ መንገድ እንዲቀመጥ የትግራይ ህዝብ ወኪል ነው ማለት አይቻልም። ዘሩ አይደለም የሚቆጠረው፣ ብሔሩ አይደለም የሚቆጠረው፣ ውክልናው ነው። ስለዚህ በዚህ ደረጃ የትግራይ ህዝብ በፌዴራል ድምፅ እንዳይኖረው በፈጻሚ አካል ሚና እንዳይኖረው ስለተደረገ ነው ተቃውሞው በዚህ ደረጃ መገለጽ የቻለውና ከዚህ አኳያ ነው ስህተት የሚባለው። በህወሀትና በፌዴራል መንግስቱ ያለው ግንኙነት በጣም የተካረረ ነው። አገሪቷ ከገባችበት ችግር ለመውጣት ሰከን ብሎ ነገሮችን ለመፍታት ህወሀት አዎንታዊ የሆነ ሚና ሊጫወት አይችልም ወይ? ይሄ የማካረሩ ሁኔታ ከህወሀትም ይስተዋላል የሚሉ ሰዎች አሉና ለዚህ ያለው አስተያየት? ያው የሀገራችን ሁኔታ በጣም አሳሳቢ ሁኔታ ስላለ ማንኛውም ተሰማራ የፖለቲካ ፓርቲ የፖለቲካ ድርጅት፣ መንግስት ሰ ኃላፊነት ያለውን በሙሉ ኃላፊነት ባለው መንገድ ሁኔታውን በሰከን ሁኔታ እያየ መፍታት ትልቅ ኃላፊነት ነው ያለበት። ህወሀትም ከዚህ አኳያ ነገሮችን ሰከን ብሎ ለማየት ብዙ ጥረት አካሂዷል። በህወሀትም በትግራይ ህዝብ ላይ የሚደርሱ የተለያዩ ጥቃቶች እያሉ እነዚህ ሁሉ ተቋቁሞ በሰላማዊና ዴሞክራሲያዊ መንገድ ብቻ ተቃውሞውን እያሰማ ትክክል ያልሆነ የሚለው ነገርም በዚህ መልክ ነው መሄድ ያለብን፣ ይሄ ትክክል አይደለም ብሎ እየገለጠ እየደረሰበት ያለውን ተጽዕኖ በሙሉ በመቋቋም ነው እየሄደ ያለው። ህወሓት በጣም ኃላፊነት በተሞላበት አኳኋን ነው ህብረተሰቡን ለመምራት እና ከስሜት ነጻ ሆኖ ነገሮችን አመዛዝ ነው እንዲያዩ ለማድረግ ጥረት እያደረገ ያለው። ኢህአዴግ ውስጥ የተፈጠሩ ችግሮችም እልባት እንዲያገኙ ለማድረግ በሰከነ ሁኔታ ነገሮችን የሚ በማለት ህወሓት የተጫወተው ሚና በጣም ከፍተኛ ነው። ይሄ ማለት በአቋሙ መደራደር አለበት ነው ማለት አይደለም። በዓላማ ከተለያየ መሸፋፈን የለበትም። የዓላማ ልዩነት አለን ተብሎ በግልጽ ነው። ህብረተሰቡን ማደናገር የለብንም ማወቅ ያለበት ሀቁን ህብረተሰቡን ማወቅ አለበት። ኢህአዴግ ያልሆኑ ግን ኢህአዴግ ነን ብለው ተሸፋፍነው ነው ለማቅረብ ሲሞክሩት ኢህአዴግ እንዳልሆነ ህዝብ እንዲያውቅ ማድረግ ነበረብን። ይሄ በህጋዊ መንገድ በሰላማዊ መንገድ ይካሄድ ድረስ ነገር ማካረር ሳይሆን እውነታውን ሀቁን ህብረተሰቡ እንዲገነዘበው ማድረግ ማለት ነው። ስለዚህ በአቋም ነው ህወሓት የማይደራደረው እንጂ ነገራችን ተሰከነ መንገድ በሰላማዊ መንገድ ሁሉም ነገር እልባት እንዲያገኝ ለማድረግ የቻለውን ሁሉ እየሰራ ነው ያለው። ዋና ኃላፊነትን ወስደው በሰከነ ሁኔታ ነገሮችን እልባት እንዲያገኙና ሀገሪቱ ወደ ከፍታ ደረጃ እንዳትደርስ የማድረግ ኃላፊነት ያለበት መንግስት ነው የሚል እምነት ነው ያለው። ወይዘሮ ፈትለ ወርቅ ገብረ እግዚአብሔር ለሰጡኝ አስተያየት በጣም አመሰግናለሁ። እኔም አመሰግናለሁ።